መዝሙር መቶ አርባ አራት አሊ እለከ ንጉሥየ ወአምላኪየ ወእባርክ ለስምከ ለዓለም ወላለማለም ዓለም ኩሎ አሚረ እባርከከ ወእሴብህ ለስምከ ለዓለም ወላለማለም ዓለም ዓቢይ እግዚአብሔር ወብዙህ አኮቴቱ ወአልቦ ጽንፍ ለእበየዝያሁ ትውልደ ትውልድ ይንእዱ ምግባሪከ ወይዜንው ሃይለከ ወይ ነግሩ እበየ ክብረ ሰባተ ቅዱሳቲከ ወያ የድዑ መንክረከ ወይብሉ ግሩም ኀይልከ ወይ ነግሩ ኀይለ ግርማከ ወያ የድዑ ጽንዓከ ወይ ጐስዑ ተስካረ ብዝሃ ምህረትከ ወይ ታሰዩ በጽድቅከ መሃሪ ወመስተሳሂል እግዚአብሔር ርኹቀ መዓት ወብዙሃ ምህረት ወጻድቅ ሄር እግዚአብሔር ለለይት የገስዎ ወሳይሉ ላይለኩሉ ተግባሩ ይገነዩ ለከ እግዚኦ ኩሉ ተግባርከ ይባርኩከ ጻድቃኒከ ስባት ይብሉ ለመንግስትከ ወይ ነግሩ ኀይለከ ከመ ይንግርወሙ ለእጓለ እምህያው ኀይለከ ወእበየ ክብረ ሰባተ መንግስትከ መንግስት ከሰ መንግስት ዘለኩሉ ዓለም ምእመን እግዚአብሔር በኩሉ ቃሉ ወጻድቅ በኩሉ ምግባሩ ይሰው ቆሞ እግዚአብሔር ለለ ተንተኑ ያነሰ ኦሞ እግዚአብሔር ለለ ወድቁ አይነ ኩሉ ነፍስ ይሴፎ ኪያከ انت تهو ومو اموسي ساي بجزيه تسفه يا مانك و انسسا زبسراتك صادق زيافير بكلو فناويهو وهر بكلو مغبارو قروف ازيافير لكلو ام اللي يصياو ولا كلو اللي وهو يكبر فكار ومو للي هو يسمو امو صلوتو مو يد نومو ያቀበው እግዚአብሔር ለኩሎም ወለ ይፈርህው ወይ ሲርወው ለኩሎም አጣን ሰባተ እግዚአብሔር ይነግራፈ ወኩሉ ዘስጋ ይበርክ ለስሙ ቅዱስ ለዓለም ወለዓለም አለም